ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዝደንት ሐምሌ የ14 2013 ላይ ለሰላም የሚዘረጉ እጆች አይዛሉ በሚል በአገር ውስጥ ላሉ ባለድርሻዎች እንደዚሁም የዓለም አቀፉ ማህበረሰብ አስመልክቶ መግለጫ ወጥታችኋል። በዚሁ ለመንግስት ባቀረባችሁት ማሳሰቢያ ውስጥ አንዱ የሀገርን ሰላም የማስጠበቅ ኃላፊነትን አበክሮ እንዲወጣ እናት ፓርቲ በጥብቅ ያሳስባል የሚል አስፈራችኋል። በአንድ በኩል በመንግስት ተኩስ ማቆም አውጇል፣ በሌላ በኩል ደግሞ የሀገርን የመከላከል ኃላፊነት እንዳለበት በማስጠንቀቅ ላይ ይገኛል። በተለይ በትግራይ ተከስቶ ባለው ቀውሱን አስመልክቶ በህወሓት በኩል እነዚሁ ከመርህ አኳያ የተኩስ ማቆሙን እንቀበላለን የሚል መግለጫ ቢወጣም በየተከታታይ የሚወጡት መግለጫዎች በተለያዩ ትግራይ ቀጠናዎች ውስጥ ግጭቶች እየተፈጠሩ እንዳሉና አንዳንዴም ቀደም ሲል ተወስዶብን የነበረበትን መሬት አስመልሰ ተነስተናል የሚሉ መግለጫዎች ይወጣሉ። ይህ ባለበት ሁኔታ ምን አይነት ሰላምን ማስከበር ነው ከመንግስት የሚጠበቀው? በምን መልኩ እንዲያስከብር ነው የምጠብቁት? አሁን በግጭት ላይ ባለበት ሁኔታ አዎ ትክክል ነው። በትክክል ጠቅሰዋል። መግለጫ አውጥተናል። ለሰላም የሚዘረጉ እጆች አይዛሉ ብለን ነው የመግለጫችንን ርዕስ እዛ ጋ ያስቀመጥነው። ኢትዮጵያ ሀገራችን እኛ ወደ ፖለቲካ ፓርቲ በመጣንበት ጊዜ በእኛና በእነርሱ የተከፋፈለች ኢትዮጵያ ለአንዴና ለመጨረሻ ጊዜ በቃ ማለት መቻል አለብን ብለን ነው ወደ ፖለቲካ ሜዳው ስንገባ ያ በእኛና በእነርሱ መከፋፈል። ቀደም ሲል በደርግ ስርዓት በመደብ ነበር እዛ ጋ የነበረው። ከዛ በኋላ ደግሞ ላለፉት ሰላሳ አመታት ደግሞ በጎሳ ደግሞ ተከፋፍለን ያኛው ጎሳ እና የኛው ጎሳ የዛ ቋንቋ ተና ተናጋይ እና የዚህኛው ቋንቋ ተናጋይ ተባብለን ተከፋፍለን የኖርንበት ነገር ነው። ዛሬ የገባንበት ግጭት ደግሞ ዛሬ ኢትዮጵያ ራሷን የምታገኝበት ችግር ከዚህ መከፋፈል፣ ከዚህ ከኛና እነርሱ መከፋፈል ጋር በጥብቅ የተቆራኘ ነገርና የዛ ውጤት ነው ብለን ነው እዛ ጋ የምናስበው። እንግዲህ ወደ መንግስት በምንመጣበት ጊዜ ሰላምን የማስፈን ነገር መንግስት ስለፈለገው የሚያመጣው መንግስት ስላልፈለገው ደግሞ የሚያስወግደው ነገር አይደለም። ሰላምን የማስፈን ነገር የአንድ ሀገር ዜጎች በጋራ እጅ ለጅ ተያይዘው ሊተገብሩት ሊገባቸው ነገር ነው። ያንዳንዱ ኃላፊነት አለበት። የሀገሪቱ ዜጋ ኃላፊነት አለበት። ሰላምን ከማስፈን አኳያ ተቋማት ኃላፊነት አለባቸው። ማህበራት ኃላፊነት አለባቸው። እያንዳንዱ ዜጋ ኃላፊነት አለበት። በተለያየ አይነት ነገር ኦርጋናይዝ ራሳቸውን አድርገ ደግሞ ያደራጁ አካላት ኃላፊነት አለባቸው እና እያንዳንዱ በየራሱ መጠን በሚደርሰው ድርሻ መጠን ይሄንን ሰላም የማስከብሩን ኃላፊነት ድርሻው እንዲወጣ ዘጋ ይጠበቃል። እንግዲህ ወደ መንግስት በምንመጣበት ጊዜ ደግሞ መንግስት ደግሞ ዋናው ነገር በነገራችን ላይ የመንግስት መቋቋም አንደኛውም ነገር ሰላምና ጸጥታን የማስከበር ነገር ነው። ዜጎች እንደዜጋ ለመንግስት ግብር ይከፍላሉ። መንግስት ደግሞ በአጸፌታው እነሱን የመጠበቅ ነገር ማለት ነው። የፕሪሚቲቭ የሆነ የቀደመው የቀደመው የመንግስትን ታሪክ እዛ ጋር በምንመለከትበት ስለዚህ ከውጭ ማጥቃት የሚከላከልበትን ከውስጥም ደግሞ ጉልበተኛ ጉልበቱ አነስ ያለውን ደግሞ ወይ ደግሞ ደከም ያለ መስሎ የታየውን ነገር እዛ ጋ እንዳይጫነው እና ሌላ ነገር እዛ ጋ እንዳይፈትበት የሚጠብቅበት ነገር ነው እዛ ጋ። ስለዚህ መንግስት ላይ መንግስት ላይ ይሄንን ተግባር ለመከወል በዋነኛነት እንደተቋቋመ አካል ትልቁ ኃላፊነት መንግስት ላይ ነው ዛጋ የሚወድቀው ከዛ አኳያ ነው። መንግስትን ሰላምን ማስከበር ብለን እዛ ጋ ጽኖ ሰተን እዛ ጋ ያስቀመጥ ነው። ለሰላም የዘረጉ እጆች አሁን መንግስት ከመቀሌ በሚወጣበጣበት ጊዜ የተሰጠው እንትን ለገበሬው የእርሻ ጊዜ በመሆኑ በጣም በጎ አመለካከት ነው። እጅግ በጣም በጎ እይታ ነው። የሚበረታታ ነገር ነው። ግን ከዚያም ደግሞ ፈርዘር ደግሞ ሄዶ ደግሞ ለዚህ ችግር መሰረታዊ የሆነ መፍትሄ ከማግኘት አኳያ ትልቅ መንገድ መሄድ መቻል አለበት። ይሄ በዋነኛነት እንደ ተቋም መንግስት ላይ የወደቀን ቢሆን፣ በዛም ወገን ጠመንጃ አንስተው እዛ ጋር እየተዋጉ ያሉ ወገኖቻችን ወንድሞቼ ናቸው። በዛም ሳይድ ያሉት እነሱም ትልቅ ኃላፊነት አለባቸው። ይቺን ሀገር ወደ ምንድን ነው የበለጠ ልንወስዳት የምንችለው? ከዚያ የበለጠ ደግሞ ሀገራችን እንደ ሀገር ደግሞ ትልቅ እሴት አላት። ሽማግሌዎች አሉ። የሃይማኖት አባቶች አሉ። ዘጠና ዘጠኝ ነጥብ ዘጠኝ በመቶ በሚባል አይነት መልኩ የኢትዮጵያ ህዝብ አማኝ ነው፣ ወይ የክርስትና እምነት ይከተላል፣ ወይ የእስልምና እምነት ይከተላል። ነገር ግን አማኝ ነው። በሁለቱም እምነቶች ደግሞ በሁለቱም እምነቶች ደግሞ በደንብ አድርጎ ራሱን አስገዝቶ የሚኖር ህዝብ ነው። ይሄ ህዝብ ትክክለኛ የሃይማኖት አባቶች ወደፊት ለፊት መጥተውለት ሀይ የሚሉት ጉዳይ እዚህ ጋር ሊመጣ ከቻለ ያደምጣል። በሁለቱም ሳይድ በሁለቱም ወገን ያደምጣል። ስለዚህ ይሄንን ነው እዛ ጋር እያልን ያለ ነው እና አንደኛው ድርቀናኝ እንኳ ብሎ ቢናገር ድምኑ በሚሆንበት ጊዜ ሁላችን ተሸናፊዎች ነን። አሁን በተለይም እየተነሳ ያለው ኢትዮጵያ ውስጥ ባለፉት ሀያ ስምንት ዓመታት በሆነ ሰላሳ ዓመታት ጊዜያት ውስጥ አንዱ የሃይማኖት መሪዎች እንደዚሁም ደግሞ የአገር ሽማግሌዎች የሞራል የበላይነታቸውን የሞራል ስልጣናቸውን አጥተዋል። ብዙዎቹ ከፖለቲከኞች ጋር በመወገን ጊዜው ባለስልጣናት ጋር በመወገን ከህዝብ ጋር ከመቆም ይልቅ ብዙዎቹ ከነርሱ ጋር አብረው ያዘመሙ በመሆናቸው በህዝብ ዘንድ ያላቸው ከበሬታ መሸርሸሩ ይነገራል። ይህ እውነታው ምን ያህል ነው? አሁን ኢትዮጵያ ውስጥ ካለው ሁኔታ አኳያ በእርግጥ አሁንም ድረስ ገር ሽማግሌዎች ጥሪ ያቀረበችሁላቸውም ሆነ የሃይማኖት መሪዎች የሞራል የበላይነቱ ተደማጭነት፣ ተሰሚነቱን ቦታቸውን እንደያዙ ይገኛሉ ብሎ ማለት ይቻላል? ያነሳው ጥያቄ በጣም አግባብ ያለው ጥያቄ ነው፣ እስማማለው በተወሰነ ደረጃ። ከዛ ጋር ግን ሁለት አይነት መንገዶች አሉ። የሃይማኖት አባቶችም የሀገር ሽማግሌዎችም ተቋማዊ የሆነውን ነገር በምንመለከትበት ጊዜ በተቻለ መጠን በተቋማዊው መስመር ከመንግስት ጋር እዛ ጋር ቁርኝት ያለበት ነገር እና ከዛ ኦልሞስት የአንድ ሳንቲም የሆነበት አይነት ነገር አለ። ነገር ግን ተቋማዊ የሆነውን ነገር እዛ ጋር ወጥተን ከዛ ወጪ ግን የሃይማኖት አባቶች አሉ በውስጥ ያሉ በጣም ከፍተኛ ሚነት ተደማጭነት ያላቸው ይሄንን ተቋሙ ውስጥ ገብተን እዛ ጋር በመስመር ከላይ ጀምሮ ወደ ታች ምናምን ነገር በሚመጣበት ጊዜ አይደለም። ሁለት ነገር አለ። አስተዳደራዊ ላይን አለ። ከዛ በኋላ ደግሞ የአስተማሪው ደግሞ ላይን አለ። ደግሞ በትክክል ደግሞ ማህበረሰቡ ውስጥ ደግሞ ገብቶ ደግሞ ያለ እና በደንብ አድርጎ ለዘመናት ትልልቅ አባቶች ደግሞ አሉ፣ በየአብያተ ክርስቲያናቱም፣ በየገዳማቱም፣ በየመስጊዶቹ ወደ እስልምናውን በምንመጣበት ጊዜ እስትራክቸሩን ተከትለን እዛ ጋር ተቋሙን ተከትለን ለምሳሌ ከኢትዮጵያ እስልምና ጉዳዮች ሰወክሉልን ነ ነገር ወይ ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚወክሉ ላይ ነገር ሳይሆን የበለጠ ማህበረሰብ ውስጥ ሆነው እዛ ጋር እያገለገሉ ያሉ በርቀት ያሉ የሃይማኖት አባቶች አሉ። ሽማግሌዎቹም እንደዚሁ፣ ሽማግሌዎችም እንደዚሁ። አሁን የነበሩ የሽምግልና ሙከራዎች አሉ። ከነኛ የሽምግልና ሙከራዎች ለየት ባለ አይነት መልኩ ሌሎችን ተጫዋቾች፣ ሌሎችን አካሄዶች እዛ ጋር መጠቀም ይቻል ነገር ከሆነ ተደማጭነት ያላቸውና ተጽዕኖ ፈጣሪ የሆኑ አሉ ብለን ነው እስል የምናስበው ይሄንን ግን ብለን በምንልበት ጊዜ የግድ የግድ መዋቅሩን ተከትሎ የምንሄድበት አይነት ነገር አለም። እንዳለ የሃይማኖቱ ስርዓት አለ። ግን እዛ ውስጥ ሆኖ ግን ያሉ የሚያገለግሉ ተጽዕኖ ፈጣሪ ተደማጭነት ያላቸው አዲስ አበባ ላይ አይደለም፣ መቀሌ ላይ አይደለም፣ ነገር ግን በቃ ወደ የክፍላት ሀገር ወደ የገዳማቱ፣ ወደ የትላልቆቹ መስጊዶች ምናምን ነገር ሄደን የምናመጣቸው እንደዚህ አይነት ሰዎች እዛ ጋር እንዳሉ እናስባለን። እነኚህ በጎና ወይ ደግሞ በጣም ወሳኝ የሆነ ሚና ሊጫወቱ ይችላሉ እና ተሰሚነትም ሊኖራቸው ይችላል ብለን ተስፋ እናደርጋለን። አሁን ባለው ሁኔታ ኢትዮጵያ ውስጥ ናት ፓርቲ የሚረዳው በተለይም በሰሜኑ ኢትዮጵያ ውስጥ ተከስተው ያለውን ቀውስ እልባት ለማበጀት ምን አይነት እርምጃዎች ናቸው አስፈላጊ ሆነው ያሉት? የሰላም ጥሪ ያቀርባቸዋል። በእርግጥ ነው በሁለቱም በኩል ግጭት አለ። ስለዚህ በወታደራዊ ኃይል ነው የሚያበቃው የሚል አስተሳሰብ አለ ወይስ በአንድ ጠረጴዛ ላይ ተቀምጦ የመናገር ጉዳይ አለ? ህወሓት በአሸባሪነት ተፈርጀዋል። በፓርላማ መሪዎች ሌሎችም እንደዚሁ ሐምሌ 15 ጀምሮ እዚሁ ክስ ተመስርቶባቸዋል። እነዛም ያንን ከቁብ አይቆጥሩትም። በእርግጥም በእንቅስቃሴ ላይ ይገኛሉ፣ ወታደራዊ እንቅስቃሴ ላይ። ይህ ባለበት ሁኔታ መጨረሻ፣ መደምደሚያ ወዴት ይሄዳል ነው ወደ በአሸናፊና በተሸናፊነት ብቻ ነው የሚደመደመው የሚል ሀሳብ አለ። ያስ ከሆነ የሚያስከትላቸው መዘዞች ምን ይሆናሉ የሚል ስጋት አለ። በእናንተ በኩል ወታደራዊ ግጭቱ ኦረዲ አለ ይፋዊ በሆነ አይነት መልኩ በመንግስት መገናኛ ብዙኃን እየተነገረን አይደለም እንጂ፣ አንድም እሱ ነገር በነገራችን ላይ ጥሩ አይደለም። ምክንያቱም ይፋዊ የሆነ መግለጫ በሌለበት እና ይፋዊ የሆነ ሁኔታ በሌለበት አይነት ነገር ሰው ወደ ምንድን ነው ጆሮውን እዛ ጋር እየሰጠ የሚመጣው? ሰው እዚህም እዛም ለሚነገሩ የማህበረሰብ ማህበራዊ ሚዲያ መረጃዎች ነው። እዛ ጋ እንትን የሚለው እነኛ ደግሞ ምን ያክል እውነተኛ ናቸው የሚለው ነገር አጠራጣሪ የሆነ ነገር ነው። ይሄ እንዳለ ሆኖ ግን አሁንም አለ በቃ ወታደራዊው እርምጃ በሁለቱም ወገን አለ። እናለ በሁለቱም ወገን ብዬ በምልበት ጊዜ ምክንያቱም ሁለቱም ወገኖቼ ናቸው። በዚህም ሳይድ፣ በዛኛውም ሳይድ፣ በሁለቱም ሳይድ ያሉት ኢትዮጵያውያን ናቸው። ኢትዮጵያውያን ነን። ጎራ ለይተን ጠመንጃ ተማዘን እዚህ ጋ እየተጠፋፋን ያለ ነው እና በአጭር ጊዜ እጅግ በጣም በአጭር በሆነው ጊዜ ወደዛ መካሄዱ አይቀርም ተጠናክሮ መቀጠሉ የሚቀን አይመስለኝም። በአጭር ጊዜ ምክንያቱም አሁን ካለው ከምንመለከተው ነገር አኳያ ማለት ነው። በአጭር ጊዜ እንደዛ ሆኖ ግን ከዚህ ነገር ውስጥ ግን ከዚህ ነገር ውስጥ ግን አዎ የእለት የእለት ለምሳሌ አንድን መሬት ከመቆጣጠር አኳያ፣ አንድን አካባቢ ከመያዝ አኳያ አሸናፊ እና ተሸናፊ ይኖራል። ያንን ቦታ ተቆጣጥሯል በሌላ የበላኛውን እጅ እዛ ጋር ይዣለሁ የሚል አይነት ነገር እዛ ጋር ሊመጣ ይችላል። በአጠቃላይ ግን እንደ ሀገር በምንመለከትበት ጊዜ ግን ከዚህ ግጭት ከዚህ ጉዳይ አሸናፊ ሆኖ የሚወጣ አካል ግን የለም። ፈንቀል ያለበት ንግድ እንዲያውሉ ፈንቅለ ከዚህ ኢትዮጵያ ሊያወጣ የሚችላት ነገር ኢትዮጵያ ስዳቦ ይፈልጋል ዛሬ እ ጠመንጃ የሚሸከሙ ህፃናት ትምህርት ይፈልጋሉ። ደብተር ይፈልጋሉ። እስክሪብቶ ይፈልጋሉ። ሌላው አንዱ ከያነሳችሁት ውስጥ ዓለም አቀፍ ማህበረሰቡን የሚመለከት መግለጫም አውጥታችኋል። እንደ ሁልጊዜው የኢትዮጵያን ለዋላዊነትና ክብር በጠበቀ ሁኔታ ችግሩ እንዲፈታ ከመንግስት ጎን ቆማችሁ የበኩላችሁን የወዳጅነት እገዛ እንድታደርጉ ጥሪያችንን እናስተላልፋለን የሚል በቀጥታ ለዓለም አቀፉ ማህበረሰብ የሚመለከት አስቀምጣችኋል። እንደዚሁም በሌላው በኩል ለመንግስት ባቀረባችሁት ማሳሰቢያ ላይ ከዚሁ ጋር በተያያዘ መልኩ ዓለም አቀፍ ጫናውን ብቃቱና ልምዱ ባላቸው ባለሙያዎች እየተመራ መቋቋም የሚያስችሉ የረጅምና የአጭር ጊዜ ስልቶች እንዲቀየሱ ስትሉ ጠይቃችኋል። ዓለም አቀፍ ጫናውን ለመቋቋም ብቃትና ልምድ ያላቸው ባለሙያዎች እንዲመደቡ ጥሪ ስታቀርቡ ከምን አኳያ ነው? ከምን አኳያ ነው? ጥሩ ነገር ነው። ከምንመለከተው አኳያ ነው። ለምሳሌ አሜሪካ መንግስት፣ የምክር ቤቱ ያቀረበውን ቢል በምንመለከትበት ጊዜ ቢያንስ የዚህ አሁን ያለው ግጭት መንስኤ መንግስት፣ የትግራይ ክልልን የሚመራው መንግስት በሰሜኑ የሀገራት ክፍል ላይ እዛ ጋር ተመድቦ ባለው ምድብተኛው ክፍለ ጦር ላይ በዛ እዝ ላይ የተደረገው ትንኮሳ መሆኑን ግልጽ አድርጎ አስቀምጦ አይነሳም ወይ አስ ብሎ እዛ ጋ መነሻው መንደርደሪያን እዛ ጋ በሚያስቀምጥበት ጊዜ በደንብ አድርጎ እዛ ጋ ሊያስቀምጥ በተገባ ነበረ። እንደዚህ አይነት ነገሮችን እዛ ጋ ሳያደርግ ነው እዛ ጋ የሚያልፈው እና በገደምዳሚው ነው ዝም ብሎ አድርጎ እዛ ጋ ያለፈበት እና ከዛም ቀጥሎ ያሉትን ነገሮች በምንመለከትበት ጊዜ የወገንተኝነት አይነት ነገር እዛ ጋ በደንብ አድርጎ የሚታይበት አይነት ነገር አለ። እነ ነገሮች በዚህም በዚያም በአውሮፓ ህብረትም በተባበሩት መንግስታትም በተለያዩ ጊዜያት የሚነሱ ነገሮች እዛ ጋ ያሉ ነገሮች አሉ። እነ ጫናዎች የሚደረጉበት ነገር አለ። ይህንን ጫና መቋቋም አንድ ለዓለም አቀፉ ማህበረሰብ ኢትዮጵያን በሚገነባ በጎ በሚሆን ኢትዮጵያን ወደ ተሻለ ነገር ሊያመጣ በሚችል አይነት መልኩ ከዚህ ቀደም የምታደርጉትን ድጋፍና እገዛ ለኢትዮጵያ አድርጉና ከዚህ ውስጥ የምንወጣበትን ነገር እዛ ጋ በጋራ የሚሰራበትን ነገር፣ አለበለዛ ወገንተኝነት ነገር እዛ ጋር በተንጸባረቀበት አይነት መልኩ የሚሄድ ነገር ለሁለቱም ወገን የሚበጃ አይነት ነገር የለውም ነው ብለን እዛ ጋር መሬት ልናሳልፍ እዛ ነው ጊዜ ወደ መንግስት በምንመጣበት ጊዜ ብዙ ጊዜ ዲፕሎማሲያችን እስካሁን የትኛው የትኛውም መስሪያ ቤት ላይ በብቃት በችሎታ ሳይሆን በታማኝነት ነው ምደባዎች እዛ ጋር የሚደረጉት። እና ከዚህ በታማኝ ከታማኝነት በጸዳነት መልኩ ብቃቱንና ችሎታውን ያላቸው ተናግሮ ማሳመን የሚችሉ የሀገርን ከውዝ በደንብ አድርገው ይዘው ቆመው ተከራክረው ቻል የሚረቱ ሳይሆን ደግሞ ቢያንስ ቢያንስ እዛ ቦታ ላይ ሊገደብ የሚችልበትን ነገር ሊፈጥሩ የሚችሉ ባለሙያዎች እዛ ጋር መፈለግ መቻል አለባቸው። እንደዚህ አይነት ሰዎችም በባቲ ተፈልገው ሀገር ውስጥም አሉ። በእርግጠኝነት ውጭም ከውጭም እንደዚህ አይነት ሰዎችን ማግኘት የሚያስፈልግ ነገር ከሆነ ብዙ ኢትዮጵያውያን አሉ። በተለያዩ የዓለማችን ክፍሎች ተበትነው ያሉና ለኢትዮጵያ መልካም ነገር ሊያደርጉ የሚችሉ የኢትዮጵያን ከውዝ በደንብ አድርገው ዲፌንድ ሊያደርጉ የሚችሉ በደንብ አድርገው አስረድተው አሳምነው ወደሆነ ነገር ሊያመጡ የሚችሉ ሰዎች በእንደዚህ አይነት መልኩ ወይ ነገር እዛ ጋር ማድረግ ካልቻለን ዝም ብለን በምንለው አይነት መልኩ አሁን ቢዝነስ አስይዟል ሆኖ አሁን ያለንበት ነገር ልናልፈው ልንሻገረው አንችልም። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ታዋቂ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። የአውስትራሊያ ኤስፔስ ራዲዮ ስለጋበዘን እና በዚህ ለዚህ ቃለ መጠይቅ እኔም ስላለጋበዘኝ በጣም እግዚአብሔር ስልኝ ላለው አመሰግናለሁ። አቶ